ምናብሽታችን አድማጭ ተመልካቾቻችን የሰኞ ምሽት መጋቢት 19 2014 ዓ.ም የጋቢና ቪ መሰናዶ ጀመረ። ከሁሉ አስቀድመን አብራችሁን ስልታ ምሹ እያመሰገንን ለምሽቱ የያዝናቸውን ቅንብሮች እናስተዋውቃችሁ። ስም ፖይንት እውነታውን መናገር ካልቻልን፣ እውነታውን ማሳየት ካልቻልን መጨረሻችን በጣም በጣም አስጊና አስፈሪ ነው። እየሆነም ያለው ያ ነው። የፊልምና የሙዚቃ ባለሙያ ዮሐንስ ፈለቀን ነው የሰማችሁት። በዘጋቢ ፊልሞች ዓለም አቀፍ እውቅናን አግኝቷል። ከሀብታሙ ስዩም ጋር በምሽቱ ዘለግ ያለ ቆይታ ይኖራቸዋል። በሌላ በኩል ደግሞ ስፖርትና ሌሎች ጥንቅሮችንም ይዘናል። መሰናዶውን እየመራው ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። ከሁሉ አስቀድመን ግን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ሀብታሙ ስዩም ይሰማችኋል። አመሰግናለሁ ኤደን። በአውሮፓውያኑ 2013 ዓ ም ጀምሮ ማዕከላዊ አፍሪካ ሪፐብሊክን እየናጠ የሚገኘውን የእርስ በርስ ጦርነት ለመግታት የተጀመረው የሰላም ንግግር ያለ አንዳች ተጨባጭ እምርታ በትናንትናው እለት ተጠናቋል። የሰላም ንግግሩ የተጀመረው አሳለፍነው ሰኞ ቢሆንም አንድም የአማጺ ቡድን አልተጋበዘም። የተቃዋሚ ፖለቲከኞች መድረኩን በመቃወም ሳይገኙ ቀርተዋል። ፕሬዚደንት ፋውሲን አርቻንግ ከአወዛጋቢው የሁለት ድጋሚ ድላቸው በኋላ የእርቅና ንግግር መድረክ እንደሚያመቻቹ ቃል መግባታቸው ይታወሳል። በቅርቡ ፕሬዚደንቱ ውይይታቸውን ከተቃዋሚ ፖለቲከኞችና ሲቪል ማህበረሰቦች ጋር ለማድረግ መወሰናቸው ብዙዎችን ያስገረመ ቢሆንም የመነጋገር አጀንዳዎችና ግባቸው ግልጽ አለመሆኑ እየተወሳ ነበረ። ቀጠናዊ ተንታኞች ዓለም አቀፍ ማህበረሰቡን ለማረጋጋት የተደረገን ያሉት ጥረት የሀገሪቱ መሪ ለሶስተኛ ጊዜ በስልጣን የቆዩ ዘንድ ህገ መንግስታዊ ማሻሻያ ከማድረጉ እቅድ ጋር ያዘ፣ ተቀባይነት እያጣ ይገኛል። ታሊባን በአፍጋኒስታን የሚገኙ የግል ቴሌቪዥን ጣቢያዎችን ከአሜሪካ ድምፅ እና ከእንግሊዙ የዜና አገልግሎት ቢቢሲ የሚተላለፉ የዜና ስርጭቶችን እንዳያስተላልፉ ከልክሏል። እስላማዊ ቡድኑ ባለፈው ነሐሴ ወደ ስልጣን ከመጣው ወዲህ የመናገር ነጻነትን ለማፈን በሀገሪቱ ላይ ካከታተላቸው ክልከላዎች መካከል የቅርብ ጊዜ ሆኖ ተብሏል። መቀመጫውን በዋሽንግተን ዲሲ ያደረገው የአሜሪካ ድምፅ ታሊባን ዝግጅቶቹን ከአየር ለማውረድ መወሰኑን አውግዘዋል። ይህንኑ አሳሳቢና መልካም ያልሆነ ውሳኔ ዳግመኛ እንዲያጤ የተቋሙ ኃላፊ ዮላንዳ ሎፔዝ በትናንት ዕለት በወጡት ደብዳቤ ጠይቀዋል። ቪኦኤ በአፍጋኒስታን አጋሮቹ ቶሎ ኒውስና ሻምሻድ ቴሌቪዥን የሚተላለፉ የሀገሪቱ አበይት ሁለት ቋንቋዎች ፓሽቶና ዳሪ በሳምንት አምስት ቀናት የግማሽ ሰዓት ዜና መርሃ ግብር ሲያዘጋጅ ከርመዋል። የታሊባን ትዕዛዝ ተስፋ አስቆራጭና አሳዛኝ ቢሆንም መሰናዶዎቹ ግን በቴሌቪዥን ራዲዮና ኢንተርኔት መሰራጨታቸውን እንደሚቀጥሉ ሎፔዝ አክለዋል። በተመሳሳይ የቢቢሲ ዓለም አቀፍ አገልግሎት ታሊባን በጣቢያ የጣለውን ገደብ እንዲያነሳ ጠይቋል። በፊልሙ ዓለም ትልቅ ስም የሚሰጠው የኦስካር ሽልማት በትናንትናው ምሽት ተደርጓል። ኮዳ የተሰኘው በምልክት ቋንቋ የተሠራው ፊልም የዓመቱን ምርጥ ፊልም ሽልማት ሲወስድ፣ ትሮይ ካትሱር የተባለው ተዋናይ በኦስካር ታሪክ የመጀመሪያው መስማት የተሳነው ተዋናይ እያደረገውን ምርጥ የረዳት ተዋናይነት ሽልማትን አሸንፏል። በምርጥ ዳይሬክተር ዘርፍ ጄን ቻምፒዮን ዘ ፓወር ኦፍ ዘ ዶግ ፊልም አሸንፋለች። የምርጥ ሴት ተዋናይነትን ክብር ጄሲካ ቻስቲን ዘ አይስ ኦፍ ታሚ ፋይ በተሰኘው ፊልም ላይ ባሳየችው ብቃት ተቀዳጅታለች። በምሽቱ ሚስቴ ላይ ቀልደሃል በሚል የመድረኩን አስተናባሪ ኮሜዲያኑን ክሪስ ሮክን በጥፊ በመማታቱ ብዙሃንን ለድንጋጤ የዳረገው ዊል ስሚዝ ኪንግ ሪቻርድ በተሰኘው ፊልም ላይ ባሳየው አተዋውን የዓመቱ ምርጥ ተዋናይ ሽልማት ተበርክቶለታል። ሽልማቱን በተቀበለ ጊዜ ለቀደመ አድራጎቱ የሽልማቱን ተቋም ይቅርታ ጠይቋል። በስተመጨረሻም የኮሮና ቫይረስ እንደ አዲስ የተቀሰቀሰባት ቻይና የሻንጋይን ከተማ አብዛኛውን ክፍል እንደዘጋች ተሰምቷል። የሻንጋይ ፑዲያንግ የፋይናንስ ቀጠና ሳምንቱ ሙሉ ዝግ እንደሚሆን የታወቀ ሲሆን ነዋሪዎችም በቤታቸው መቀመጥ ይጠበቅባቸዋል። እጅግ አስፈላጊ ከሆኑት በስተቀር ስራ ቤቶች እንዲሁም የንግድ ተቋማት ተዘግተው እንደሚሰነብቱ፣ የህዝብ ማጓጓዣ አገልግሎቱም ስራ እንደሚያቆም ተዘግበዋል። ዜናዎቹ ሀብታሙ ስዩምን አመሰግናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የአዲሱ ትውልድ ድምፅ ጋቢና ቪ የሰኞ ምሽት መጋቢት 19 2014 ዓ.ም መሳዶን ነው። ወደ ዘገባዎቻችን እንሻገር። ሳምራዊ ሄሎ ኢትዮጵያ ጀስት ፎር ዋን ዴይ ዌርስ ማይ ዶግ የዛሬ ቀዳሚ እንግዳችን ከሚታወቅባቸው የፊልም ስራዎች መካከል ጥቂቶቹ ናቸው። በተለይም በዘጋቢ ፊልሞች ዘርፍ ዓለም አቀፍ እውቅናን ያስገኙለትን ፊልሞች የኢትዮጵያውያንን ነባራዊ ህይወትን በማሳየቱ ረገድ የራሳቸውን ልዩ ቀለም ትተዋል። የሙዚቃ ባለሙያም ነው የዛሬ እንግዳችን ዮሐንስ ፈለቀ ይባላል። ከሰሞኑ በስደት በሚኖርባት አሜሪካ የገጠመውን የህይወት ውጣ ውረድ የሚያስቀኝ ዘኢንስ ንድ አውትስ የተሰኘ ዘጋቢ ፊልም ለእይታ ለማብቃት እየተሰናዳ ይገኛል። በዋዜማው ታዲያ ከሀብታሙ ስዩም ጋር እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ ቁጭ ብለው ሀሳቦችን ተለዋውጧል። ቆይታቸው የሚጀምረውም የአሁኑ ዘጋቢ ፊልም ትኩረት በራሱ በፊልም አዘጋጁ ላይ በማነጣጠሩ ምክንያቱን ከሚያስረዳበት ነው። አዎ በጣም ተገቢና ከባድ ጥያቄ ነው። ብዙ ጊዜ ያው እንደ ፊልም ባለሙያ ትኩረት ሰጥተን የምንሰራው አዳዲስ በአመዛኙ ሀሳባዊ ልብ ወለድ ወይም ደግሞ ከሁለተኛ ታሪክ ላይ የተመሰረቱ ነገሮችን ሰርተን ነው ለህዝብ የምናወጣው። ብዙ ጊዜ እውነትን የማየት ወደ ራስ የመመለስ ምን እየሆነ ነው የሚለውን ጥያቄ መጠየቅ እንትኑ በጣም አናሳ ነው እና ያው በተወሰነ ጊዜ ቢሆን ራሳችንን እንጠይቃለን። የት ነው ያለሁት፣ ወዴት እየሄድኩኝ ነው፣ ምን እየሆነ ነው ያለው የሚለውን ጥያቄ በተደጋጋሚ በምንጠይቅበት ጊዜ እውነታዊ ይታያል። ስለዚህ ይህንን ደግሞ የኔ የሄድኩበትን መንገድ ውጣውረዱን አጠቃላይ ሌሎች ሰዎች ይጋሩታል። የሌሎችስ ውጣውረድ ነው ወይ እየሆነ ያለው የኔ ብቻ ሳይሆን የሁሉም ሰው ሀሳብ ነው የሚለው መዳሜ ላይ ስደርስ፣ በእኔ ውስጥ ሌሎችንም ማሳየት ይችላለሁ ብዬ ሳስብ፣ ፈጠራዊ ልብ ወለድ ምናምን ነገሮች ውስጥ ከመሄድ እውነታው በገሃድ አለም ያለንን የሚታየውን ነገር መስራቱ የግድ ሲሆን የተሰራ ዶክመንተሪ ፊልም ነው። ዮሐንስ፣ በዚህ ፊልም ላይ ብዙዎቻችን በግላችን ላይ ደርሰው ነገር ግን አደባባይ ልናወጣቸው የማንፈልጋቸው ጉዳዮች ሁሉ አነሳስተሃል። በተለይ በውጭ ሀገር ውስጥ የምንኖር ኢትዮጵያውያን፣ ለምሳሌ እዚህ ወትሮ ከነበርክበት የስኬታማ ኑሮ ወጥተህ በየቀኑ ቀናትን ለማለፍ የጀመርካቸውን የስራ አይነቶች አሳይተሃል። በትዳር ውስጥ የገጠመህን ፈተና አሳይተሃል። የቤተሰብ ሞትንና ሐዘንንም አሳይታል። ይህን ያክል ግልጽ ለማድረግ ራስን የፈለክበት ምክንያት ምንድን ነው? አሜሪካ ሄደዋል ተብሎ መወራቱ ከቀረ ደግ ደጉን፣ በጎ በጎን ጎላ አድርገህ ፈተናዋን ጣል ጣል ማድረጉ ላይ ለምን አልበረታህም አ እንግዲህ በጣም ቻለንጅንግ የሆነ ነገር ነው። እስከ መቼ ተሸፍኖ በውሸት የት ድረስ ነው የምንሄደው? ሰም ፖይንት እውነታውን መናገር ካልቻልን፣ እውነታውን ማሳየት ካልቻልን መጨረሻችን በጣም በጣም አስጊና አስፈሪ ነው። እየሆነም ያለው ያ ነው። ስለዚህ ከቅዠቱ ዓለም ወጥተን ሪያሊቲውን እያየ ነው ያለውን በተጨባጭ እየሆነ ያለውን ነገር አምነን ተቀብለን ያንን ለመለወጥ ካልሰራን የትም አንሄድም፣ የትም መሄድ አንችልም። ስለዚህ አይነው በጣም ከባድ ነው። በጣም ሴንስቲቭ የሆኑ ፓርቶችን ነው የነካሁት ብዙዎች ሊደፉት የማይችሉት ነገሮችን ነው። ግን እውነት ነው እውነት ነው ሀቅ ነው። እየሆነ ያለው ነገር ይሄ ነው። ይሄንን ሰዎች ማየት አባቸው። በዚህ ውስጥ በእውነት ውስጥ በሀቅ ውስጥ ሰዎችን ማስተማር ትችላል፣ መለወጥ ትችላል። እና ከባድም ቢሆን ደፍሬ የገባውበት ነው። በነገር ላይ ይህ የመጀመሪያ አይደለም እውነት በመናገር እንደውም ብዙ ጊዜ ስኬታማ የምላቸው የእኔ ስራዎች እውነቱን የተናገርኩ ጊዜ እውነትን መሰረት ያደረጉ ስራዎችን በመሰራበት ጊዜ፣ በመላው ዓለም ተቀባይነት አግኝተዋል ብዬ ማሰባቸው ከልብ ወለዶቹ ይልቅ እውነተኛ ስራዎቹ ናቸው እና ይህኛው በእርግጥ እስከ መጨረሻው ሄዶ እኔ እንደዚህ ነኝ፣ እየሆነ ያለው ነገር ይሄ ነው፣ ያለንበት ሁኔታ ይሄ ነው የሚለውን አሳብ ይዤ ሁሉንም ይነካሉ የሚለውን ከኔ ከግል ታሪክ በዘለለ እያንዳንዱን ህይወት ይዳስሳል የሚለውን ግምት ውስጥ በማስገባት የተሰራ ፊልም ነው። የዘጋቢ ፊልም ተሳትፎ ይሄ የመጀመሪያ አይደለም። ከዚህ በፊት በመላ ዓለም እውቅና ያስገኙልህ፣ ሽልማት ያስገኙልህ ዘጋቢ ፊልሞች አሉ። ከነዛ መካከል አንዱ ዋን ደይ የተሰኘው ፊልም ነው። መጀመሪያ በዘጋቢ ፊልም ሰሪነቱ በደንብ ያስተዋውቀህ እሱ ነው ብዬ አስባለሁ። እሱም ከእውነታ ብዙ የራቅ አይደለም፣ እውነት ነው ስለምን እንደነበረና ማን ላይ እንደሚያነጣጥር ለአድማጮች እና ተመልካቾች በአጭሩ ንገረምል። እሺ አጠር አርጌ ልንገር። እንግዲህ ያው እኛ ተወልጄ ያደግኩት በአዲስ አበባ በተለምዶ ፈረንሳይ ሌጋሲዮን አካባቢ በሚባል ቦታ ነው። በኑሮ አነስተኛ ከሚባሉ ቤተሰቦች ነው የተወለድኩት። የወታደር ልጅ ነኝ። በአብዛኛው እዛ አካባቢ ያለ ሰው ህይወትን ለማሸነፍ ትግል ያደርጋል። እናትም፣ ልጅም፣ እህትም ወንድምም ሁሉ ጥረት ላይ ነው። ከነዚህ ውስጥ አንዱ ጥረት ከምናደርግባቸው ነገር ውስጥ አንዱ ለማገዶ የሚሆን እንጨት ጫካን ጦጦ ተኪዶ ነው እንግዲህ አብዛኛው ያችልን አስራዎቹ ምናምን እስከ ሀያዎቹ ድረስ ያለ ሄደ የለም እና ረጅም መንገድ ተዘን ነው ሶስት አራት ሰዓት በግር ተጉዞ፣ ከዛ በኋላ እያንዳንዱ አቅጠል ተለቅማ ከደጠባቂው ከንትኑ ጋር ከብዙ ቻሌንጆች ጋር መታ ግማሹ ለቤት ግማሹ ደግሞ በመሸጥ ህይወትን ያስተዳድራል። በዚህ ህይወት ውስጥ ነው ያለፍ ነው ጀስት ፎር ዋን ዴይ ይሄንን ህይወት ስቲል እየገፉ ያሉ እናቶች የሚከፍሉትን ዋጋ ከራሳቸው አልፎ ለልጆቻቸው ልጆቻቸውን ለማሳደግ የሚከፍሉትን መስዋዕትነት የሚያሳይ የዘጠኝ ደቂቃ ፊልም ነው። የራሴ የግሌ የህይወት ታሪኬ አንዱ ታሪኬ ነው። ምናልባት ካልተሳሳትኩ ቀደም ባለ መድረክ ላይ የአንተ የግልህ ወይም ደሞ ያሳደጉህ የእናትህም ያለፉበት ሊሆን ይችላል የሚል ነገር ጠቅሰሃል። እንደዛ ከሆነ አይቀር ይህንን ፊልም በመቅረጽ ሂደት ውስጥ ያለው የስሜት ግብግብ ምን ያክል ነው? ምክንያቱም ያሳደጉ ወይም አንተ የሚያደግበት መንገድ ስለሆነ የእነዛ ሰዎች ፈተና ከካሜራ አልፎ አንተ ላይ ምን ያክል ይደርስ ነበረ? እንግዲህ ያው የዚህ ፊልም ዋናው ጨብጡም አላማው ዋጋ ተከፍሎብናል ዋጋ ተከፍሎብን ያደግ ነው እና እያንዳንዱ እናት በምን አይነት መከራ ውስጥ ልጆቻቸውን እያሳደጉ እንደሆነ የሚያሳይ እሳቤ ነው። ጀስት ፎር ዋን ዴይ እንደዛ ነው ያደግኩት። ዋጋ ከፍላልኝ ነው እናቴ ያሳደገች። እና የሆነ ቀን ስትነቃ፣ ምናልባት እንግዲህ ወጣቶች ልጆች ደርሰው ቤተሰቦቻቸውን ሕይወት የመቀየር እድሉ ሊኖር ይችላል። ልክ አሁን እኔም እናቴን የከፈለችን ዋጋ ያህል ባይሆንም፣ በተወሰነ ደረጃ ለመርዳት ችያለሁ። ሌሎች ወንድሞችም እንደዚሁ ነገር ግን ስቲል በተመሳሳይ ሁኔታ ልጆች ወልዶ በልደው ለፍሬ አልበቁ ወይም ደግሞ በሕይወት የሌሉ የተለያዩ እናቶች አሉ። ስቲል በዛ ኖት ከእናቴ ጋር ማገዶ ለመልቀም ጫካ ይሄዱ የነበሩ ዛሬም ድረስ እዛ እየሄዱ ያሉ ሰዎች አሉ። ይህንን እያየህ የኪነ ጥበብ ሰው ነኝ ብለህ ደብቀው፣ ሸፍነው የምትሄደው ጉዳይ አይደለም። ሀቅ እውነት ነው። እና ይሄንን መናገር እውነቱን መናገር ስትችል ነው ለውጥ መምጣትም የሚችለው። ቻሌንጅ ሊኖረው ይችላል። ለእኔ ፕራውድ የማደርግበት ነው። ምንም ጥያቄ የለው። ይህ በሕይወት ያለፈ ታሪክ ነው። ዋጋ ተከፍሎ ብን ያደግ ነው። ያንን ደግሞ ለመመለስ እንጠራለን። የዛ የፊልም አካል ነው። ከዘጋቢ ፊልም መስክ ሳንወጣ ሌላኛው አነጋጋሪ የነበረው ለብዙ ነገሮችም እንድትታጭ በኋላም ደግሞ ጦሴ የመዘዘብህ ሌላኛው ስራ ዌርዝ ማይ ዶግ የተሰኘው ስራ ነው። እሱ ስራ ደግሞ ውሻውን ፍለጋ ስለወጣ አንድ የአዲስ አበባ ነዋሪ ፊት ለፊት ይናገራል። ነገር ግን ብዙ ሰዎች ፊልሙ የውሻ ፍለጋ ጉዳይም አይደለም የማህበረሰብ ነጸብራቅ ነው በሚለው ይሟገታል። ያንተ ግን ምን ነበር ያን ፊልም ለመስራት? እንደነገርኩት ነው እንግዲህ ያው ፊልሙ ላይ በተወሰነ ደረጃ የዚህ ፊልም ለመግለጽ ሞክሬአለሁ። ዘ ኢንሳይንድ አውትስ ላይ ይሄ ፓርት አለ እንግዲህ የጎዳና ልጆች በአብዛኛው ህይወታችንን ያሳለፍነው እንግዲህ መርካቶ፣ ፒያሳ ያው ትግል በማድረግ ነው እና በአንድ ወቅት የምሰራቸውን ፊልሞች ዲስትሪቢዩት የሚያደርግልኝ መርካቶ አካባቢ ሱቅ ያለው ሰው ውሻ የጠፋ ብሎ ሶስት ሺህ ብር ውሻውን ላገኘ ሰው ለመስጠት አናውንስ አድርጎ የጎዳና ልጅ በጠቅላላ የከተማውን ውሻ እየፈለገ እሱ ሱቅ ድረስ ይመጣል እና በአጋጣሚ እዛ ቦታ ስገኝ ምንድነው ብዬ ጠየቅኩት። አይ ውሻ የጠፋ ብዬ የሌለ ውሻ እያመጡ ይህን ውሰድ እያሉኝ እያስቸገሩ ይነዋል። ይህ ፖይንት ወይዝ ማይዶግ እንዲሰራ መነሻ የሆነ ፖይንት ነው። በውስጡ ምን አለ? ፊልሙ ላይ እንደምታየው ብዙ ነገሮች አሉ፣ ብዙ ነገሮች አሉ። እነዚህ ልጆች ለምንድን ነው ጎዳና ላይ ወጡት? ውሻና የሰው ልጅ ቫሊው ምንድን ነው? በአጠቃላይ ያለውን የእውነቱን ገሃዱን ዓለም የሚያሳይ ነው። በዛ ደግሞ የምትከፍለው ዋጋ አለ። ያው ብዙ ጊዜ እውነት እንዲነገር አንፈልግም። አሁንም እዚህ ሳይንስ ላይ እያየሁት ያለው ገና እንግዲህ ፐብሊክ አልወጣም ፊልሙ በቀጣዩ ወር አውሮፓም እዚህ በአሜሪካም ኢትዮጵያ ውስጥ ይመረቃል። በጣም ከባድ ቻሌንጅ እንደሚያበኝ አውቀዋለሁ። እውነት የተናገርኩት ሀቅ ነው። ብዙ ጊዜ እውነት አንፈልግም፣ መስማት አንፈልግም፣ እውነቱን ሀቁን ማየት። መራርም ቢሆን እውነቱን ተቀብሎ ነው ወደፊት መራመድ የሚቻለው እና ወይስ ማይዶግ ያው ደስተኛ ያልሆኑ ብዙ ሰዎች ነበሩ። አለ ደስት ሁላችንም የሌለን ኢትዮጵያን ፕሮሞት ማድረግ እንዲህ ማድረግ የሆነ ነገር ማሳየት ነው፣ ግን ሀቁ ሪያሊቲው እንደዛ ነው ያለንበት አይደለም። ስለዚህ እሱም ከምኮራባቸው ስራዎች አንዱ ነው። ህይወትን ምን ይመስላል የሚለውን የኢትዮጵያ በተወሰነ ደረጃ ማሳየት የቻለፍልኝ። ሐብታሙ ስዩምና ዮሐንስ ፈለቀ የጀመሩት ቆይታ አልተጠናቀቀም። በነገው ምሽት ተከታዩ ክፍል የሚቀርብ ይሆናል። ወደ ተከታዮቹ ዘገባዎች እንሻገር። መከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በየዕለቱ የሚተላለፈው ጋቢናቬ የ30 ደቂቃ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ኤርትራዊው ብስክሌተኛ ግርማይ የጄንት ዊል ቬልገም የመጀመሪያው አፍሪካዊ አሸናፊ ሆነ። 51ኛው የኢትዮጵያ አትሌቲክስ ሻምፒዮና ዛሬ በሐዋሳ ተጀምሯል። ጣሊያን በሰሜን መቄዶኒያ ተሸንፏል። ለሁለተኛ ጊዜ ተከታታይ ከዓለም ዋንጫ ውጭ ይሆናለች። ኬኔዲ አባታ ተከታዩን ሰዓት በስፖርት ዘገባዎቹ ይረክበዋል። ሀምሳ አንደኛው የኢትዮጵያ አትሌቲክስ ሻምፒዮና በሐዋሳ ኢንተርናሽናል ስታዲየም በዛሬው ዕለት መካሄድ ጀምሯል። ጠዋት በመክፈቻው በሴቶች የአሎሎ ውርወራ በተካሄደ የፍጻሜ ውድድር ዙርጋ ኡስማን ከመከላከያ አንደኛ፣ መርሃዊት ጸጋይ ከኢትዮጵያ ንግድ ባንክ ሁለተኛ፣ እንዲሁም አመለ ይበልጣል ከመከላከያ ሶስተኛ ወጥተዋል። በወንዶች ስሉስ ዝላይ ደግሞ ክችማን ኡጁሉ ከኢትዮጵያ ኤሌክትሪክ፣ ዶል ማች ከኢትዮጵያ ንግድ ባንክ እና በቀለ በቀለ ጅሎ ከኦሮሚያ ክልል ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። በጠዋቱ መርሃ ግብር በ800 ሜትር፣ በ400 ሜትርና በ100 ሜትር የወንዶችና የሴቶች የማጣሪያ ውድድሮች መካሄዳቸውንም የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዋናነት ተተኪ አትሌቶችን የማፍራት ዓላማ ያነገበው ሻምፒዮናው በ50 ዓመታት ጉዞው እንደ አትሌት ኃይለ ገብረስላሴ፣ ጌጤ ዋሚ፣ ደራርቱ ቱሉ፣ ገዛኸኝ አበራ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ ብርሃኔ ያደሬ፣ መሰረት ደፋር፣ ኢብራሂም ጀይላን፣ መሐመድ አማን፣ ገንዘቤ ዲባባና አልማዝ አያና ያሉ በርካታ ሲያካታ ስመጥር አትሌቶችን ያስገኘ ውድድር ሆነም ከፌዴሬሽኑ የተገኘው መረጃ ያመለክታል። ለአንድ ሳምንት በሚቆየው በዚህ ሻምፒዮና ሰባት ክልሎችን ሁለት የከተማ አስተዳደሮችንና ሀያ አራት ክለቦችን የሚወክሉ ከአንድ ሺ በላይ አትሌቶች በተለያዩ የአትሌቲክስ ስፖርት አይነቶች ይሳተፋሉ ተብሏል። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጨረሻ ማጣሪያው ተሸንፎ ወደ ዓለም ዋንጫ ሳያልፍ ቀረ። በዓለም ዋንጫ ማጣሪያ አስደናቂ ጉዞ ሲያደርግ የነበረው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በመጨረሻ ዙር የደርሶ መልስ ጨዋታዎች ተሸንፎ ከዓለም ዋንጫ ተሳትፎ ውጭ ሆኗል። በኮስታሪካ አስተናጋጅነት በሚካሄደው ቀጣዩ የዓለም ዋንጫ ለመሳተፍ ለመጨረሻ ዙር ማጣሪያ ደርሶ የነበረው ብሔራዊ ቡድኑ ከሁለት ሳምንታት በፊት በአዲስ አበባ የጋና አቻውን አስተናግዶ 3 ለ ዜሮ መሸነፉ ይታወሳል። ትናንት እሁድ መጋቢት 18 ደግሞ የመልስ ጨዋታውን በጋና አድርጎ ሁለት ለአንድ በመሸነፍ በድምር የአምስት ለአንድ ውጤት ወደ ዓለም ዋንጫው ሳያልፍ ቀርቷል። የሁለቱ ቡድኖች የትናንቱ የመልስ ጨዋታ በጋና ስፖርት ስታዲየም የተደረገ ሲሆን ለጋና በሁለተኛውና በ25ኛው ደቂቃ ሳላማቱ አብዱላሂ፣ ለኢትዮጵያ ደግሞ በ29ኛው ደቂቃ ላይ መሳይ ተመስገን በመጀመሪያው አጋማሽ ባስቆጠሯቸው ጎሎች ጨዋታው በጋና አሸናፊነት ሁለት ለአንድ መጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን መረጃ ማድረጅ ያመለክታል። በአጠቃላይ በድምር ውጤት ጋና አምስት ለአንድ በማሸነፍ ለቀጣዩ የኮስታሪካ ከሀያ ዓመት በታች ሴቶች የዓለም ዋንጫ ስታልፍ የሚደነቅ ጉዞ ስታደርግ የነበረችው ኢትዮጵያ ደግሞ በማጣሪያው የመጨረሻ ዙር ተሸንፋ ተሰናብታለች። ኤርትራዊው ብስክሌተኛ ቢንያም ግርማይ የጄንት ዊቨልገም የመጀመሪያው አፍሪካዊ አሸናፊ ሆነ። የ21 ዓመቱ ቢንያም ግርማይ ተንት በቤልጂየም በተካሄደው ታዋቂው የጄንት ዊቨልገም የብስክሌት ውድድር በማሸነፍ የመጀመሪያው አፍሪካዊ በመሆን ታሪክ ሰርቷል። 249 ኪሎ ሜትር የሚሆነውን የአንድ ቀን ውድድር በመርታት በታሪኩ ትልቁን ድል ያስመዘገበው ቢያም ውድድሩ ሊጠናቀቅ 24 ኪሎ ሜትር ሲቀረው ወደፊት ወጥተው እስከ መጨረሻው ከፊት ሲመሩ ከነበሩ አራት ብስክሌተኞች ዎች መካከል አንዱ ነበር። በስተመጨረሻም ውድድሩ ሊጠናቀቅ 250 ሜትር ሲቀረው ከኋላ አፈትልኮ በመውጣት ብርቱን ፉክክር በአንደኝነት ማጠናቀቅ ችሏል። ቢኒያም ውድድሩን ለማጠናቀቅ አምስት ሰዓት ከ37 ደቂቃ ከ57 ሰከንድ ፈጅቶበታል። ይህን ውድድር በማሸነፍ ለአፍሪካ ታሪክ የሰራው ቢኒያም ከድሉ በኋላ በሰጠው አስተያየት ውጤቱ የማይታመንና ያልጠበቀው መሆኑን ገልጾ እዚህ የመጣሁት ባለቀ ደቂቃ ሲሆን በብስክሌት ውድድር ታሪክ ሰርቻለሁ ብሏል። ለአፍሪካ ብስክሌትና ለመላ አፍሪካውያን ብስክሌተኞች እንኳን ደስ አላችሁ ሲልም ደስታውን ገልጿል። በውድድሩ ከቢኒያም ጋር ተናንቆ የገባው ፈረንሳዊው ክሪስቶፈር ላፖርቴ ለጥቂት ተቀድሞ ሁለተኛ ሲወጣ፣ የቤልጅየሙ ድሪስ ቫንጌስቴል የሀገሩን ልጅ ጃስፐር ስቱይቨንን አስከትሎ በመግባት ውድድሩን በሶስተኝነት አጠናቋል። በሴቶቹ ምድብ ጣሊያናዊቷ የዓለም ሻምፒዮን ኤልሳ ባልሳሞ በአንደኝነት ስታሸንፍ፣ ኔዘርላንዳዊቷ ማሪያን ቮስ እና ሌላኛዋ ጣሊያናዊት ማሪያ ጂውሊያ ተከ ተከታዮቹን ደረጃዎች ይዘው ጨርሰዋል። በመጨረሻም ጣሊያን በሰሜን መቄዶኒያ ተሸንፋ ከዓለም ዋንጫ ውጭ ሆነች። ለኳታሩ የዓለም ዋንጫ የሚደረጉ የጥሎ ማለፍ ጨዋታዎች በተለያዩ አህጉራት የቀጠሉ ሲሆን በእግር ኳሱ ስማቸው በቀዳሚነት ከሚነሳ ሀገራት መካከል አንዷ የሆነችው ጣሊያን ባልተገመተ መልኩ በሰሜን መቄዶኒያ ተሸንፋ ከዓለም ዋንጫ ተሳትፎ ውጭ ሆናለች። የማይታመነው ሽንፈት ሐሙስ እለት በዚያው በጣሊያን ፓሌርሞ ነው የተከሰተው። ሰላሳ ሁለት አስደናቂ ለግብ የቀረቡ ኳሶችን የሞከረችው ጣሊያን አራት ሙከራ ብቻ ባደረገችው ሰሜን መቄዶንያ መሸነፍ ግድ ሆኖባታል። አሌክሳንደር ትራይኮቭስኪ በመጨረሻው ሰዓት ያስቆጠራት የጨዋታው ብቸኛ ጎል ከዘጠኝ ወራት በፊት የአውሮፓ ዋንጫን ያነሳችውን ጣሊያንን ከኳታር አስቀርታለች። የብሔራዊ ቡድኑ አንጋፋ ተጫዋች ጆርጂዮ ቼሊኒ ራሱን ጨምሮ የቡድን አጋሮቹን ተበላሽተናል፣ ደግሞም ተሰባብረናል ሲል ስሜቱን ገልጿል። አሁን ስለ ሽንፈታችን ማውራት ከባድ ነው፣ ትልቅ ጉድጓድ ሆኖ ይቀራል ሲልም አክሏል። በሀያ አስራ ስምንቱ የሩሲያ የዓለም ዋንጫም ያልተሳተፈችው ጣሊያን በዚህም እንደ ጎርጎሮሳውያኑ ከ1958 ወዲህ ለመጀመሪያ ጊዜ ከትልቁ የእግር ኳስ ውድድር መድረክ ለመራቅ ተገዳለች። ለአራት ጊዜ የዓለም ሻምፒዮና መሆን የቻለችው ጣሊያን አሁን ደግሞ ለሁለተኛ ተከታታይ ጊዜ ከመድረኩ መራቅ ግድ ሆኖባታል። ባለፈው ሐምሌ ወር በተካሄደው ዩሮ 2020 ሀገራቸውን ለድል ያበቁት የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ በዓለም ዋንጫ የምድብ ማጣሪያ የበላይነቱን ለስዊዘርላንድ አሳልፈው መስጠት ጠታቸው አሁን ዋጋ አስከፍሏቸዋል። ማንቺኒ በሰጡት አስተያየት በዚህ ክረምት ታላቅ ደስታን አጣጥም ያለው ዛሬ ደግሞ ትልቁ ተስፋ አስቆራጭ ቀን ነው ብለዋል። ከአለም 67ተኛ ደረጃ ላይ የምትገኘው ሰሜን መቄዶኒያ ከጣሊያን በ61 ደረጃዎች ታንሳለች። ሀገሪቱ ወደ አለም ዋንጫው ለማለፍ ቱርክን ሶስት ለአንድ ካሸነፈችው ፖርቹጋል ጋር የጥሎ ማለፍ የፍጻሜ ጨዋታዋን በነገው ልታደርጋለች። በሌላ ጨዋታ ደግሞ ቼክ ሪፐብሊክን ያሸነፈችው ስዊድን ሩሲያ በመታገዷ ምክንያት በቀጥታ ለፍጻሜው የጥሎ ማለፍ ጨዋታ ካለፈችው ከፖላንድ ጋር ትገናኛለች። ሌላዋ በኳታር አውሮፓን የመወከል ዕድል ያላት ዌልስ ደግሞ የጥሎ ማለፍ ጨዋታቸው የተራዘመውን የስኮትላንድና ዩክሬን አሸናፊ ለመቅጠም በመጠባበቅ ላይ ናት። ከሰሜን አሜሪካ ደግሞ ካናዳ ከ36 ዓመታት በኋላ ለመጀመሪያ ጊዜ ለኳታሩ የዓለም ዋንጫ ማለፏን ስታረጋግጥ፣ ዩናይትድ ስቴትስና ሜክሲኮ ለማለፍ ከጫፍ ደርሰዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ ይቀጥላል። ዝግጅቶቻችንን እያጋባደድን ነው የመጨረሻ ወዳደረግ ነው። ረስ ደግሞ እንሻገር። ብዙዎቻችን እጅግ ስራ ሲበዛብን እና በተጨናነቀ ሁኔታ ውስጥ ስንሆን የምግብ ግብዓቶችን ራሳችን ገዝተን ሰርተን ከመመገብ ይልቅ ወደ ምግብ ቤቶች ወይም ደግሞ ወደ ጎዳና ላይ የሚሸጡ ሰዎች ጎራ ማለት ይቀናናል። በሞዛምቢክ ይሄ ሁኔታ እጅግ መባባሱ ተሰምቷል። የቪኦኤ ዘጋቢዎች ይሄ ሁኔታ ጤና አኳያ ያለው ዳፋ ምን ይመስላል ሲሉ አጠር ያለ ዘገባ ሰርተዋል። ቀጥ ያቀርብላቸዋለሁ። ሁሌም የሚቸኩሉና ይጣደፉ ከሆነ ጊዜ ውድ ይሆን እና ጤናማ የሆነ ምግብ ማዘጋጀትና የተመጣጠነ ምግብ መመገብ በራሱ ትልቅ ፈተና ይሆናል። ፍላቪያ ጎሜ ስነ ምግብ ባለሙያ ናቸው። በጣም ብዙ ሰዎች ስራ ቦታ ስለሚሆኑ እቤት ውስጥ ምግብ ለማብሰል የሚሆን ጊዜ የላቸውም። ስለዚህ ወደ ፈጣንና ወደ ታሸጉ ምግቦች ፊታቸውን ያዞራሉ። አብዛኛውን ጊዜም እነዚህ የታሸጉ ምግቦች ጤናን ይጎዳሉ። ማውሮ የተሰኘው ወጣት ሁለት ቦታ እንደሚሰራ ይናገራል። የመጀመሪያው ለአንድ መንግስታዊ ያልሆነ ተቋም በአነቃቂነት ማገልገል ሲሆን፣ በሁለተኛው ተቋም ደግሞ ሂሳብ ክፍል በመሆን ያገለግላል። ማውሮ በእነዚህ ሁለት ስራዎች መካከል ጤናማ የሆነ ምግብ ማዘጋጀት እንዳቃተው ይናገራል። ስራዬ ላይ ስለሆነ ምንም አልበላም። እቤት ስገባ ያግን ነገር ለመመገብ እጥራለሁ። የስራ ፕሮግራሜም ጤናማ ለሆነ አመጋገብ እየተመቻ አይደለም። አንዳንዴ ጠዋት፣ ሌላ ጊዜ ደግሞ ከሰዓት ነው ስራ የምገባው። ይሄ ሲሆን ይዘበራረቅና ጤናማ የሆነ ፕሮግራም አድርጎ ምግብ ማዘጋጀት ይከብዳል። የስነ ምግብ ባለሙያዋ ሁሉም ሰው የተመጣጠንና ከሁሉም አይነት የምግብ ግብዓቶች የተሰባሰበ አመጋገብ ላይ እንዲያተኩሩ ትመክራለች። ከኃይል ሰጪ ምግቦች እንደ ድንች፣ ዳቦ ካሉት ከገንቢዎቹ ደግሞ ከባቄላና አተር እንዲሁም ደግሞ ቫይታሚን ካላቸው አትክልትና ፍራፍሬዎች ማካተት አለበት ትላለች። በከተማ አካባቢ ያሉ ሰዎችን አመጋገብ የሚጎዳው አንዱ ነገር ደግሞ በኢንተርኔት ላይ ያለ መረጃዎች መሆናቸውን ባለሙያዎቹ ይናገራሉ። የሰውነት ቅርጽን ለማሳመር በሚል ብዙ ሰዎች ገንቢ ምግቦች ላይ ብቻ ያተኩራሉ። በእርግጥ ሁሉም ሰው ተገቢ የሆነ መረጃ አለው ማለትም አይቻልም። በገጠር አካባቢዎች ጤናማ ምግቦችን የሚያመርቱ ቢሆንም ራሳቸው ግን እንደማይመገቡት የስነ ምግብ ባለሙያዋ ፍላቪያ ጉሜ ይናጋሉ። አትክልትና ፍራፍሬ እንዲሁም የስጋ ምርቶችን የሚያመርቱ ገበሬዎች ያመረቱትን በሙሉ በመሸጥ የተቀናበረ ምግብ ይገዛሉ ሲሉም ያስረዳሉ። የተጠበሰ ዶሮ፣ የፍየል ስጋ የመሳሰሉና በፋብሪካ የተቀነባበሩ ምግቦችን ነው ገዝተው የሚመገቡት። በተጣበበ ሰዓት ውስጥ የራስን ምግብ ማዘጋጀትን ካየነው አንዳንዶች መፍትሄ አግኝተውለታል። ማኡሮ ማኡንዜ የህግ ባለሙያ ነው። በስራ ቦታ የሚመገበውን ምግብ ከቤቱ አዘጋጅቶ ይዞ እንደሚሄድ ይናገራል። እቤት ቤት ውስጥ ምግብ ስናዘጋጅ የምንመገበውን ነገር መቆጣጠር እንችላለን። የውጭ ምግብ ከተመገብን ግን እነሱ ለገበያ ያቀረቡትን ነው የምንመገበው ማለት ነው። አንዳንዴ ታዲያ በተደጋጋሚ በርገር ልትበላ ትችላለህ። አብዛኛውን ጊዜም የተጠበሰና ለጤና ጠንቅ የሆነ ምግብ ነው የምንመገበው። ቤት ውስጥ የተዘጋጀ ምግብን መመገብ ጤናን ለመጠበቅ ብቻ ሳይሆን ገንዘብ ለመቆጠብም ይረዳል። ነገር ግን በችኮላ ላይ ላለ ሰው ከውጭ የተዘጋጀና ደጋግመው ሲመገቡት የጤና ጠንቅ mineral ጋቢና ቪኦኤ ዞት በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል ሀሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን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 አድማጭ ተመልካቾቻችን የሰኞ ምሽት መጋቢት 19 2014 ዓ.ም የጋቢና ቬ መሰናዶው እዚህ ላይ ተጠናቀቀ። ስምስተናግዳችሁ አምስሸ ነው። ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ በምስልና ድምፅ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር። በነገው ምሽት እንገናኝ እያለን እንሰናበታለን። ደህና አደሩ Thank